ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ¶¶

ጤና ያስጥልን። እንደምናመሻችሁ የተከበራችሁ አድማጮች የዕለተ ረቡዕ ዝግጅታችንን ጀምረናል። እስከ አራት ሰዓት ድረስ ከእናንተ ጋር እንቆያለን። ቆንጅታዬ ከሰለሞን አባተ ጋር ሆነን እናስተናግዳለን። በዛሬው ዝግጅታችን አብዛኛውን ቦታ የሚይዘው በሲዳማ የተከናወነው ህዝበ ውሳኔ ይሆናል። ዘጋቢዎቻችን በስፍራው ይገኛሉ።

ድሮ ሲዳማ በብዙ ዘመናት ተደቆ ተጨቁኖ ስለቆየ አሁን ለእኛ እንደገና እንደተወለድን ነው ምንቆጥረው። ከመጠን በላይ ደስታዬ ነው። ብዙ ሰዎች በዚህ ጉዳይ በየዓመቱ እየጠየቁ ህይወታቸውን እያጡ የቆዩት ነገር ስለሆነ ይሄ ጉዳይ ልባት ስላገኘ በጣም ደስታዬ ከመጠን በላይ ነው።

በህዝበ ውሳኔው ከተሳተፉ ነዋሪዎች የተወሰኑትን ነው የሰማነው። ዛሬ በዘገባዎቻችን በዝርዝር እንመለስበታለን። አሁን ለምሽቱ ወዳሉን ዜናዎች እናልፋለን።

ከጎንደር የደረሰን ዜና አለ። በጎንደር ከተማ ለአርባ ቀናት የተካሄደ ጸሎተ ምህላ በዛሬው ዕለት ተጠናቋል። የሃይማኖት አባቶች ለሀገር ሰላምና አንድነት ተግተው ሊሰሩ ይገባል ሲሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን

የማዕከላዊ ጎንደር ዞን ሀገረ ስብከት የጉባኤ መምህራን ምክትል ኃላፊ አሳስበዋል። ተመሳሳይ የምህላና የጸሎት ጊዜ በሚቀጥለው ሳምንትም እንደዚሁ እንደሚቀጥል አስተባባሪዎቹ ገልጸዋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።

የሃይማኖት አባቶችና ተቋማት አሁን በሀገሪቱ የተፈጠረውን ችግር ለማረጋጋት ለተከታዮቻቸው ስለ ሰላም መስበክ፣ አጥፊዎቹን ደግሞ መምከር ይኖርባቸዋል። ይህ ካልሆነ የሀገር አንድነትና ሰላም ማምጣት ይከብዳል ነው ያሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማዕከላዊ ጎንደር ዞን ሀገረ ስብከት የጉባኤ መምህር ምክትል ኃላፊ ሊቀ ጉባኤ አስካልካሰው። ሊቀ ጉባኤው ይህንን የተናገሩት በጎንደር ከተማ ለአርባ ቀናት ያህል ታውጆ የነበረው ጸሎተ ምህላ ሲጠናቀቅ ከአሜሪካ ድምጽ

በጎንደር ከተማ ለአርባ ቀናት ያህል ታውጆ የነበረው ጸሎተ ምሕላ ዛሬ የተጠናቀቀ ሲሆን ከሳምንት በኋላም እንደገና እንደሚጀምር ከአስተባባሪዎቹ ገለጻ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴር ለዘገባውም። የሲዳማ ሕዝብ ለክልልነት ጥያቄ ዛሬ ድምፁን ሲሰጥ ውሏል። ውሳኔ ሕዝቡ

በሀገሪቱ እየተካሄደ ያለው ለውጥ ውጤት ነው ብለዋል የሲዳማ ህዝብ ምክር ቤት አፈ ጉባኤ አቶ ሰሎሞን ላሊ። የውሳኔ ህዝቡ ውጤት የሲዳማን ክልል መሆን ካረጋገጠ አዲሱ ክልል የሚመራው በአዲሱ የብልጽግና ፓርቲ እንደሚሆንም አፈ ጉባኤው ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ውሳኔ ህዝብ ኢትዮጵያ እየሄደችበት ያለው የዴሞክራሲ ጎዳና አመላካች ነው ብለዋል።

ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ውሳኔ ህዝቡ በሰላማዊና በከፍተኛ የህዝብ ተሳትፎ መካሄዱን የኢትዮጵያ ሲቪክ ማኅበረሰብ ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ አስታውቀዋል። በሲዳማ የተለያዩ አካባቢዎች የተሰጠውን የውሳኔ ህዝብ ድምፅ ሂደት የተከታተሉና መራጮችን የሚያነጋገሩ ዘጋቢዎቻችን ያጠናቀሯቸው በርከት ያሉ ዘገባዎች አሉ። በምሽቱ ስርጭታችን እናቀርባቸዋለን።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አሃዱ ራዲዮ 94.3 ኤፍኤም ላይ ታገኙናላችሁ። የዜና ስርጭታችን ይቀጥላል። በ2012 ሩብ ዓመት 190

የሚሆኑ የተለያዩ ህገወጥ የጦር መሳሪያዎችና 62 ሺህ ጥይቶች መያዛቸው ተገልጿል። የፌዴራል ፖሊስ ኮሚሽን ዛሬ እንዳስታወቀው ህገወጥ የጦር መሳሪያዎቹ ወደ አዲስ አበባ ሊገቡ ሲሉ ነው የተያዙት። ፀሐይ ዳምጠው ተጨማሪ አላት።

በ2012 ሩብ ዓመት 190 የጦር መሳሪያና ከ62000 በላይ የተለያዩ ጥይቶች መያዛቸውን የፌዴራል ፖሊስ ኮሚሽን አስታወቀም። በዚህ ሶስት ወር ውስጥ ወደ አዲስ አበባ ሲገቡ የተያዙት የጦር መሳሪያዎች 74 ጠመንጃ፣ 115 ሽጉጥና አንድ የእጅ ቦምብና ሌሎች ተይዟል አሉ። የፌዴራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጄላን አብዲ ህገወጥ የጦር መሳሪያዎች

ጥይት አንድ ሺ አምስት መቶ ሰባ ተይዟል። የኤም ፎርቲ ጥይት ስምንት ሺ አራት መቶ ሰማኒያ አራት ተይዟል። በዚህ ወር በዚህ መልክ ነው የተያዘው ማለት ነው። ከተያዙት የጦር መሳሪያዎች ውስጥ ብዙዎቹ በነዳጅ በወቴ ተጭነው ወደ ሀገር የገቡ ነው ያሉት አቶ ጄላን፣ ሌሎች መተላለፊያ መንገዶች ናቸው ያሉትን ጠቅሷል። የጦር መሳሪያ ዝውውሩ ሌላው የአባባሰው ሌላዎቹ ይፈተሻሉ ፖሊስ የሚጠብቀው ኬላ አካባቢና በፓትሮን

ረዥሙን መንገድም ይጠብቃል። ለምሳሌ በተለያዩ በጫካ ውስጥ አድርጎ ወደ መንገድ እንዳያወጡ በፓትሮል እየሄደ ይጠብቃል ፖሊስ። ሆኖም ግን በዚህም ውስጥ በተለያዩ በአደገኛ በሆኑ በምስጢራዊ መንገድ መኪና ላይ ሌላ ቦዲ እየፈጠሩ በመኪና ስፔር ፓርት ላይ እየፈጠሩ በዛ ውስጥ እየደበቁ የሚያስገቡ አሉ። በእንስሳት ጀርባ፣ በሰው ጉልበት ሸክም፣ በሞቶርሳይክል፣ በባጃጅ፣ በጋሪ

ወደ ከተማዎች በተለያየ በጫካ እያቋረጡ የሚያስገቡ ሁሉ አሉ። መንግስት ህገ ወጥ የጦር መሳሪያ ዝውውር ለመከላከል እየሰራ ነው ብሏል አቶ ጄላን። ፌዴራል ፖሊስ ከሌሎች የጸጥታ አካሎች ጋር በመቀናጀት በየጊዜው እነዚህ ህገ ወጥ የጦር መሳሪያዎች ወደ ሀገራችን ገብተው የሀገራችንን ሰላም እና ደህንነት ችግር ላይ እንዳይጥሩ እየሰራ ይገኛል ማለት ነው። ዋናው ባለድርሻ አካል ህዝብ ነው

ከህዝብ ጋር ከገጠሩም ከከተማም ካለው ህዝብ ጋር በመቀናጀት ከፍተኛ ስራ በመስራት ላይ ይገኛል ፌዴራል ፖሊስ ማለት ነው። አቶ ጄላን አክሎም ህብረተሰቡ ከጸጥታ አካላት ጋር በመሆን ህገወጥ የጦር መሳሪያ ዝውውርን መከላከል እንዳለባቸውም ገልጿል። ለአሜሪካ ድምጽ ጸሐይ ዳምጦነኝ ከአዲስ አበባ

ፀሐይን እናመሰግናለን። ፕሬዝደንት ዶናልድ ትራምፕ ያስተባብሉት እንጂ ዩክሬን እሳቸውን በፖለቲካ ረገድ የሚጠቅማቸውን ምርመራ የማታካሄድ ከሆነ የፈለገችውን ወታደራዊ እርዳታ እንደማታገኝ ቅድመ ሁኔታው ተቀምጦባት ነበር ሲሉ የዩናይትድ ስቴትሱ ዲፕሎማት ጎርደን ሰንላንድ ተናገሩ። ሰንላንድ ፕሬዝደንት ትራምፕ ስልጣናቸውን ያለ አግባብ የመጠቀም ከባድ ጥፋት ፈጽመው እንደሆነ እየፈተሸ በሚገኘው የዩናይትድ ስቴትስ ምክር

ቤት የደህንነት ኮሚቴ ፊት ቀርበው ዛሬ በሰጡት የምስክርነት ቃል ነው። ይህንን ለሸንጎ አጠንክረው የተናገሩት በአውሮፓ ሕብረት የአሜሪካ አምባሳደሩ በሰጡት ቃል መርማሪዎቹ ይህንን ውስብስብ ጉዳይ ይህን ካደረግ ይህን ታገኛለህ የሚል ውል ነበረበት ወይ ብለው በተደጋጋሚ በቀላል ጥያቄ መልክ ያስቀምጡታል። መልሱ ከአሁን ቀደም እንዳልኩት አዎ

ነው ሲሉ ተደምጠዋል። ከሶስት ዓመታት በፊት ለፕሬዚደንት ዶናልድ ትራምፕ የፕሬዝደንታዊ ምረቃ ክብረ በዓል አንድ ሚሊዮን ዶላር የለገሱትና በኋላም አምባሳደር ሆነው የተሾሙት ሰንላንድ

አካሄዱ የውጭ ጉዳይ ሚኒስቴርን መደበኛ መስመር የሚጋፋ ስለሆነ ደስ ባይለኝም ፕሬዝደንቱ የዩክሬንን ጉዳይ በበላይነት እንዲከታተሉ ከሰየሟቸው ከግል ጠበቃቸው ከሩዲ ጁሊያኒ ጋር ሆኜ ሰርቻለሁ ብለዋል። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ በቀድሞ ምክትል ፕሬዝደንት ጆ ባይደንና ልጃቸው ሃንተር ቡሪስማ በሚባለው የተፈጥሮ ጋዝ ኩባንያ በነበራቸው ስራ ዙሪያ

እንደሚመረምሩ በይፋ ቃል እንዲገቡ ጁሊያኒ በሚስተር ትረምፕ መመሪያ በቀጥታ ለሀገሪቱ ባለስልጣናት አስታውቀዋቸው እንደነበረ ሰላንድ በዛሬው የምስክርነት ቃላቸው አስታውቀዋል። ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዩክሬን ዲሞክራቶችን ለመርዳት ጣልቃ ገብታለች የሚለውንና

በኋላ ፉርሽ የተደረገውን ውንጀላም ዜሌንስኪ እንዲመረምሩ ጁሊያኒ ጠይቀዋል ብለዋል ዲፕሎማቱ። በዩናይትድ ስቴትስ የደህንነት ማህበረሰብ ክትትል በተደረሰው ድምዳሜ በምርጫው ይልቁኑ ትረምፕን ለመርዳት ጣልቃ የገባች ሩሲያ ነች ተብሏል። አድማጮች፣ በዚህ በምርመራው ጉዳይ ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል።

ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ብዛት ያላቸው የጦርነት ወንጀል አድራጎቶች በመፈጸም ተከሶ የነበረ አንድ ሽፍታ የጦር አበጋዝ በሀገሪቱ ፍርድ ቤት የዕድሜ ልክ እስራት ተፈርዶበታል ኮኮዲ ኮኮ በሚል ቅጽል ስም የሚታወቀው ፍሬድሪክ ማሱዲ አሊማስ በግድያ ሰውን በመመረዝ በማሰቃየት በመድፈርና በወሲብ ባርነት በመያዝ ወንጀሎች ጥፋተኛ ሆኖ በመገኘቱ ነው ቅጣቱ የተጣለበት የኮንጎ ፍርድ ቤት በተጨማሪም የሀገሪቱ መንግስት ሰለባዎቹን ከጥቃት ባለመጠበቁ ካሳ እንዲከፍላቸው አዟል

የዚምባብዌ ፖሊሶች ዛሬ በዋና ከተማዋ ሀራሬ የተቃዋሚዎች ስብሰባን በአስለቃሽ ጋዝና በውሃ በትነዋል። ተቃዋሚዎች የሀገሪቱ ፕሬዚደንት ኤመርሰን ምናንጋጓ ስልጣን ከያዙ ወዲህ የፖለቲካ ምህዳሩን እየዘጉት ነው በማለት ወንጅለዋል። ፖሊሶች የተቃዋሚ ፓርቲው መሪ ኔልሰን ጫሚሳ ንግግር

ቻሚሳን ንግግር ለማዳመጥ የተሰበሰበውን ደጋፊ ለመበተን ሲሞክሩ ታዳሚው አልነቃነቅ ብሎ እንደነበረ ነው የተገለጸው። በአስለቃሽ ጋዝ አልበተን ያሉትን ፖሊሶች ደብድበዋቸዋል ተብሏል። ኔልሰን ቻሚሳ ንግግራቸው እንዳልተፈቀደ ፖሊሶች ይናገሩ እንጂ የፓርቲው ምክትል ፕሬዚደንት ተንዳይ ቢቲ ይሄ ተቀባይነት የለውም ሽብርተኞችም አይደለን ፋሽስቶችም አይደለን ስለምንድን ነው የምንከለከለው ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ቮይስ ኦፍ አሜሪካ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ

በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 20 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ እንዲሁም አህዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ለማዳመጥ ትችላላችሁ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት

ክፍለ ጊዜ እንሸጋገራለን። የሲዳማ የውሳኔ ህዝብ ዘገባዎች በቅድሚያ ይቀርባሉ።

የሲዳማ ህዝብ ለክልልነት ጥያቄ ዛሬ ድምጹን ሲሰጥ ውሏል። ውሳኔ ህዝቡ በአገሪቱ እየተካሄደ ያለው ለውጥ ውጤት ነው ብለዋል የሲዳማ ህዝብ ምክር ቤት አፈ ጉባኤ አቶ ሶሎሞን ላሊ። የውሳኔ ህዝቡ ውጤት የሲዳማን ክልል መሆን ካረጋገጠ አዲሱ ክልል የሚመራው በአዲሱ የብልጽግና ፓርቲ እንደሚሆንም አፈ ጉባኤው ጠቁመዋል።

ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ውሳኔ ህዝብ ኢትዮጵያ እየሄደችበት ያለው የዲሞክራሲ ጎዳና አመላካች ነው ብለዋል። ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ውሳኔ ህዝቡ በሰላማዊና በከፍተኛ የህዝብ ተሳትፎ መካሄዱን የኢትዮጵያ ሲቪክ ማህበረሰብ ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ አስታውቀዋል። እስክንድር ፍሬው ከሐዋሳ ተከታዩ ዘግቧል።

የአንድ አካባቢ ህዝብ ፍላጎቱን በምርጫ ቀጣይ ጉዞውን በካርዱ እንዲወስን ሲደረግ፣ ይህ በኢትዮጵያ ታሪክ የመጀመሪያው ነው። የአስተዳደር መዋቅር አማራጮች በድምፅ ምርጫ ሲተገበሩ ህዝበ ውሳኔ በዚህ ደረጃ ሲካሄድ፣ ለዚህ ሀገር አዲስ የሚባል ክስተት ነው። በዋና ከተማዋ ሐዋሳና በሌሎች የሲዳማ ዞን አካባቢዎች ድምፅ ለመስጠት እየተዘጋጁ ያሉ አስተያየት ሰጪዎችም ይህንኑ ሐሳብ አንጸባርቀዋል። የሲዳማ ዞን ራሱን ችሎ ክልል ይሁን ወይስ በደቡብ ክልል ስር ይቀጥል ለሚሉት አማራጮች

ድምፅ ለመስጠት የተመዘገቡት ደግሞ በርካታ ናቸው። አንድ ድምፅም ብትሆን አሻራዬን መተዋለብኝ ብሎ ከኒውዮርክ ድረስ የመጣው የቀድሞ አትሌት ካሳሁን ካቢሶ ከነዚህ አስተያየት ሰጪዎች አንዱ ነው። በኢትዮጵያ ውስጥ ይሄ የመጀመሪያ ታሪካዊ ህዝብ ውሳኔ ነው። ምክንያቱም ኢትዮጵያ ህዝብ ከዚህ ብዙ ነገር መማር ይችላል ብዬ አስባለሁኝ።

ኢትዮጵያ ውስጥ እንደዚህ አይነት ነገር ተደርጎ አይታወቅም። የመጀመሪያ ጊዜ ነው። ስለዚህ ይሄ የብሄር ጉዳይ ሳይሆን ህግን ተከትሎ ሰው ራሱን በራሱ መወሰን ያው፣ መንግስትም ትልቅ ትኩረት ሰጥቶ እዚህ ለመስራቱ ለመንግስትም ትልቅ ክብር የሚሰጠው ነው። ከዚህ የተነሳ አሁን ሁሉም ኢትዮጵያዊ ነጌ እኔም ለራሴ ጉዳይ ራሴ በራሴ መወሰን ይችላለሁኝ የሚል ትልቅ አስተማሪ ሁኔታ ነው ብዬ ስለሚያስብ ነው እንደዛ ያልኩት። ለሚቀጥለው ምርጫም ትልቅ አቅም ግንባታ ይሰጣል ብዬ ነው የሚያስበው። ምክንያቱም አሁን

ሰላሳ ስድስቱ ወረዳዎች ነው የተመዘገበው። የምዝገባው በሰላማዊ ተጠናቀዋል። አሁን ነገ ደግሞ ድምጽ የምሰጥበት ቀን ስለሆነ መንግስትም ከዚህ ብዙ ነገር ይማራል፣ ኢትዮጵያ ሕዝብ ከዚህ ብዙ ነገር ይማራል ብዬ አስባለሁ። ምክንያቱም ኢትዮጵያ ለመጀመሪያ ጊዜ እንደዚህ አይነት ነገር ስታካሄድ፣ ዴሞክራሲያዊ ስርዓት በኢትዮጵያ ውስጥ ሀ ብሎ ጀመረ ማለት ነው። ብርቱካን ፉዬ በንግድ ስራ ላይ የተሰማራች ወጣት ናት።

ቀኑ ልዩ ነው ብላለች። ነገ ቀን ልዩ ነው ለእኔ በጣም ልዩ ቀን ነው። ከመቶ ሰላሳ ዓመት በፊት ሲታገሉለት አንገት ሲቆረጡ፣ ሲታሰሩ፣ ሲሰቃዩ የመጡበት ጥያቄ ነው። የሴቶች ተሳትፎ ምን ይመስላል? ካርድ በመውሰድ ለመመረጥ ከመዘጋጀት አንፃር እንደው የበለጠ እናቶች ናቸው ወጥቶ እስከ ገጠር ድረስ ወርዶ ለአንድ አምስት አቆራኝቶ ወርዳችሁ ካርዱ ውሰዱ እያሉ ያልወሰደውን እያስወሰዱ እና እንደዚህ እያደረጉ ነው ያሉት።

በአንድ የበጎ አድራጎት ድርጅት ውስጥ የፕሮጀክት አስተባባሪ መሆኑን የገለጸው ተሾመ ተፈሪ ደግሞ የራስን ዕድል የመወሰኑ ሁኔታ በበርካታ ሂደቶች ውስጥ ያለፈ መሆኑን ጠቁሟል። ጥያቄውን ማቅረብ እንኳን የማይፈቀድበት ጊዜ እንደነበር በ1994 የተከሰተውን አሳዛኝ ሁኔታ በማስታወስ ያብራራል። አንድ ላይ ሆነን ለመኖር እሳችን ራሳችን ማስተዳደር አለብን። የምንጠያቀ ይዞ አንግቦ

ህጻናትና ሴቶች እንዲሁም አባቶች ከሎቄ መስመር ከቡሽሎ መስመር ይመለሳሉ። የሚመጡበት ጊዜ ይዞ የመጡት አንድ ነገር ማስታወስ ምንድን ነው? ሰባት ክፍል ነኝ ብያሃለሁ። የኢትዮጵያ ባንዲራና ንጹሕ ቅጠል ነው ይዘው ወጡት። ያኔ በታደር ብዙዎች ህይወት ያለፈበት፣ ብዙዎች በአሞራ የተበሉበት፣ ብዙዎች ታቦራ ስኩል ውስጥ ወድቆ የሞቱበት፣ ሶስተኛ አራተኛ ቀን ሬሳቸው የተገኙበት ሁኔታ ነው ያለ የሚያሳዝነው ሁኔታ። ስለዚህ እሱን ያኔ

የሰው ህሊና ከዛ በፊትም የነቃ ስለነበረ ጥያቄ አንግሞ ነው የቀጣው ይሄ 94 ላይ ብቻ አላቆም 97 ተመሳሳይ ጥያቄ ሲቀርብ ነበር ተገፍቶ ይሄዳል ክልል ላይ ይደርሳል ከዛ ወደኋላ የሚመለስበት ሁኔታ አለና ይሄ ነገር ብዙ ዋጋ የተከፈለለት የሚገርም ብዙ የሲዳማ ምሁራኖች የታሰሩበት የተሰደዱበት የተገደሉበት ለምን ጥያቄ ታነሳለ ተብሎ ከስልጣን ላይ የሚወርዱበት ስልጣን ላይ የማይሾሙበት ለትርኢት ማይ የማይከሄዱበት የሚኮላሹበት ጭምር ማለት ነው የህዝብ ውሳኔ ውጤት ምንም ይሁን ምን በአካባቢ

ያለው አብሮ የመኖር ሴት እንደሚቀጥል እምነታቸውን የገለጹት ደግሞ ለ32 ዓመታት በሐዋሳ የኖሩ አባት ናቸው። እነሱን ተመርጦ ካለፉት በኋላ እኛ እዚህ ከተማ ያለው ህዝብ አቀፍ አድርጎ ሳይበታተንም በጥሩ ሁኔታ ይዞ እንደ በፊቱ አብረን እንደኖር አድርጎ አብረን እንግዲህ ተዋለን አሁን ይህንን ብሄረ ሌላ ቢሆንም

ሁላችንም ለምርጫ ዝግጁ ነው። ድባቡ ምን ይመስላል? ዋዜማው ዛሬን ጨምሮ እንግዲህ ነገ ነው ህዝበ ውሳኔ የሚካሄደው ምን ይመስላል? በጣም ጥሩ ነው። ምክንም ሰላም ነው። በሰላማዊ መንገድ እንደሚካሄድ ነው የሚያምነው። ህዝቡም ደግሞ ይህንን ማድረግ የሚገባው በሰላማዊ ማንገድ ካለምንም ውከት መርጦ መሄድ አለበት ነው ሙሉ ምርጫውን አከናውኖ መሄድ አለበት። የሐዋሳ ከተማ ነዋሪ መሆኑን የተናገረው ቴዎድሮስ ሙሉጌታ በበኩሉ ለማጠልሸት የሚፈልጉ አካላት ከሚናገሩት በተጻራሪ

ሌሎች ብሔር ብሔረሰቦችን አቅፎ የመጓዙ ሁኔታ በየትኛውም የህዝበ ውሳኔ ውጤት ምክንያት እንደማይስተጓጎል ይናገራል። ውጤቱ ምንም ሆነ ምንም ሲዳማ ህዝብ እኮ አምነው የሚቀበልበት ጉዳይ ነው። አቃፊነቱ አቃፊነቱ ከረጅም ተነስቶ ነው። ዛሬ አይደለም ያቀፈው። ልምዳላ ማንም አያስተምራቸውም። ወደፊትም ደግሞ ለማኖር እንደውም የበለጠ ተነሳሽነት የሚኖራቸው ለምን ለማድረግ ይፈልጋል። ሲዳማ ማድረግ የሚፈልገው አውጥቶ ሌላ ነገር ችግር ፈጥሮ አይደለም አቅፎበት ነው። የባሰ አቅፎ ከዛ ጎናቸው ላይ አድርጎ

የልማት አጋር አድርጎ ነው የሚኖረው። የህዝብ ውሳኔው የድምፅ መስጫ ቀን በሆነው በነገ ዕለት የመንግስት መስሪያ ቤቶችና ሌሎች ተቋማት ዝግ እንደሚሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። እስከ ትናንት ጠዋት በነበረው መረጃ ብቻ እንኳን ድምፅ ለመስጠት ሁለት ነጥብ ሶስት ሚሊዮን መራጮች መመዝገባቸውን ቦርዱ ጠቁሟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከሐዋሳ አመሰግናለሁኝ። እስክንድር።

የተከበራችሁ አድማጮች፣ ቀደም ሲል የሰማችሁት እስክንድር በትናንትናው ዕለት ከተለያዩ የሐዋሳ ድምፅ ሰጪዎች መራጮች ጋር ያደረገውን ውይይት ነበረ። ቀጥሎ የዛሬው ውሎ ምን እንደሚመስል ያጠናቀረውን ዘገባ ያቀርባል። ሕዝበ ውሳኔው የፈጠረው ስሜት፣ ያሳደረው ጉጉት መታየት የጀመረው የትናንቱ እኩለ ሌሊት እንዳለፈ ነው።

እስኪነጋ ያላስቻላቸው የሌሊት ጨለማ ያልበገራቸው የሐዋሳ ከተማ ነዋሪዎች ገና በድቅድቅ ጨለማ ወደ ምርጫ ጣቢያዎች ሲያመሩ ታይተዋል። እናም በሲዳማ የክልልነት መደራጀት ጥያቄ ላይ የተካሄደው ሕዝበ ውሳኔ ከፍተኛ የመራጮች ተሳትፎ ታይቶበታል። የዚህ ምክንያቱ ደግሞ ለዓመታት ሲጠብቁት የነበረው እድል መምጣቱ እንደሆነ የአራት ልጆች እናት የሆኑ አስተያየት ሰጪ ተናግረዋል። በጣም ያው ደስ ብሎኝ የሕዝብ ሁኔታ ምን ያህል ጉጉት ያላቸው በሚለው ሕዝቡንም ለማየት

የወጣው ህዝብ ምን ያህል እንደሆነ ለማጣራት በዚህ መጥቻለሁ። ደስታዬን ለማጋራት አዎ፣ ለዚህ ነው የመጣሁት።

ኦኬ ማሞ ተመሳሳይ ሀሳብ አንጸባርቃለች። ድሮ ስዳማ በብዙ ዘመናት ተረግጦ ተጨቁኖ ስለቆየ አሁን ለእኛ እንደገና እንደተወለድን ነው የምንቆጥረው። አንቺ የምትኖሪበት አካባቢ ለምሳሌ ሰው በብዛት ወጥተዋል? ለመምረጥ ህዝቡ ሴቶች ሴቶች በተለይ ወጥተዋል። አዎ በብዛት ወጥተዋል፣ በብዛት ሴቶች፣ በብዛት ነው ወጣው ከወንድ፣ ልክ ሴቶች ናቸው ወጡት። ያ ሳይተኙ ነው ያደሩት። እናት ት ሁሉም ወጥተዋል

በንግድ ስራ ላይ የተሰማራችሁ ተዋበጭ ጌደዎን ህዝበ ውሳኔው የአካባቢውን ሰላም ለማረጋገጥ እንደሚያስችል ታምናለች። ምርጫው ደግሞ ጥሩ ስለሆነ ምክንያቱም የሚለየ ከሆነ እልባት ያገኛል። ለመጨረሻ ጊዜ ጉዳዩ ነው ብዬ ነው ማስበው። ስለዚህ ልመርጥ መጥቻለሁ። ስለዚህ በተለያየ ጊዜ ሲነሳ የቆየው ጥያቄ አሁን በህዝበ ውሳኔ እልባት ማግኘቱ ለሰላምም፣ ለሁሉም ነገር ጥሩ ነው እያልሽኝ ነው። በጣም ጥሩ ነው። ምክንያቱም ሰው በሰላም ወጥቶ እንዲገባ

ተማሪዎች እንዲማሩ ትምህርት ራሱ ከ2010 ጀምሮ ልጆች በስነስርዓት እየተማሩ አይደለም። ስለዚህ ቢያንስ በቃ ይህ ጥሩ ነው ብሎ መንግስትም ካመነ ሰላም እንዲሆን እኔ እልባት የሚያገኝ ኮን አሪፍ ነው ብዬ ነው የማስበው። ምክንያቱም ውሳኔ በደመደም ማለት ነው። ብዙ ነገር አሳልፈናል። ብዙ ማግኘት ያለብንን ነገር አጥተናል። ሰላም ማጣት ራሱ ትልቅ ነገር ነው። ትምህርት ቤት ልጆች ሲወጣው እንደገና መሮጥ ወላጆች መሮጥ

ሰው በቃ መሳጠቅ ነው የሰቃቀን ኑሮ ከምንኖር፣ እኔ በጣም ጠሩ ነው ብዬ ነው ማስበው። ምክንያቱም በህዝብ ውሳኔ ይሆነው ይሁን ተብሎ

ሁሉም አምኖ መቀበል አለበት። የቀድሞ የንግድ ባንክ ሰራተኛ ሽፈራው አለማየው ተመሳሳይ ሀሳብ አንጸባርቀዋል። ይሄ ጥሩ ነው ማለት ሰዎች በፈለጉት መንገድ ፍላጎታቸውን፣ ጥያቄያቸው ተመልሶላቸው በህጋዊ መንገድ፣ ትክክለኛው መንገድ እንትን ሲል ጥሩ ነው። ምክንያቱም ባይደረግም ችግር ነው፣ ቢደረግም ግን በዚህ አይነት መንገድ፣ ሰላማዊ በሆነ መንገድ ተካሂዶ

የህዝብ መብት ተከብሮ ህገ መንግስቱ ተከብሮ በህጋዊ መንገድ ቢፈቀድ ጥሩ ነው። ስለዚህ ነገሮች ህጋዊ መስመር መያዛቸው እልባት ይሰጣል። አዎ እልባት ይሰጣል። በግርግር በወቀባ በምን የሚመጣ ነው ነገር ጥሩ አይደለም። እንደውም አሁን ይሄ ምርጫ ምናምን ከተጀመረ ወዲህ አዋሳ በጣም ሰላማዊ ነው። በጣም የተረጋጋ ነው። ህዝብ ውሳኔ ከታሰበ በኋላ ከታሰበ በኋላ አንድ ድንጋይ የሚወረግ ብውር ቀርቶ ወፍ ምናምን የሚዞር ነገር የለም። ጥሩ ነው እና በዚህ መንገድ ቢሆን ነው መፍትሄ የሚሆነው። በዚህ አይነት መንገድ እነሱም አምኖ ይቀበላሉ።

ዛሬ ድምፅ ከሰጡት መካከል የቀድሞና የአሁን ከፍተኛ ባለስልጣናት ይገኙበታል። የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞን አነጋግር ያለው፣ ይህ ቀን ለእኔ ብዙ ነገር ነው። አንደኛው የህዝብን ፍላጎት በግንባር ቀደምነት ፊት ለፊት ሆኜ መርቼ ያሳካሁበት ትልቅ ደስታ የሚሰማኝ ቀን ነው

የታሪክ አሻራም ያሳረፍኩበት ቀን ነው። ስለዚህ በሌላ መልኩ ደግሞ ህዝቡ ክልል መሆን ነው የሚፈልገው ያንን መሆን የቻለበት የአዲስ ልደት ቀን ነው ብዬ ነው። ኢትዮጵያ እንግዲህ በታሪክ የመጀመሪያው ነው በዚህ መልኩ ህዝበ ውሳኔ ስታካሂድ። በአጠቃላይ እንደ ሀገር ምን ማለት ነው ይሄ ህዝበ ውሳኔ?

እንደ ሀገር ሀገራችን በዲሞክራሲያዊ መንገድ የህዝቦችን ጥያቄ መፍታት የጀመረችበት፣ ህገ መንግስቱ በአንቀጹ የተቀመጡ መብቶች ተቆንጥሮ ተግባራዊ መሆን የጀመሩበት፣ ዲሞክራሲ እያበበ የሀገር አንድነት የበለጠ እየተጠናከረ የሚሄድበት እለት ነው።

ይሄ ለሌሎችም ተመሳሳይ ችግር ላለባቸው ሀገሮች መልካም ተሞክሮ ሊሆን የሚችል ጅማሮ ነው። አቶ ሰለሞን ሌራ ደግሞ የሲዳማ ህዝብ ምክር ቤት አፈጉባኤ ናቸው። ሐምሌ 10 2011 የሲዳማ ዞን የክልልነት ጥያቄ ለማቅረብ የወሰነው እርሳቸው በመሩት ስብሰባ ነው። ለዓመታት ሲቀርብ የቆየው ጥያቄ በኢህአዴግ ዘመንም ቀጥሎ እንደነበር አስታውሰዋል። በተወሰደው የኃይል እርምጃ ግን በርካቶች መገደላቸውን ተናግረዋል።

ህዝበ ውሳኔው መደረጉም በአገሪቱ ያለው ለውጥ ማሳያ መሆኑን አብራርተዋል። ይሄ ምንድን ነው የሚያሳየው? ቀደም ሲል የነበረው ዲሞክራሲያዊ መብቶችን ከመተግበር አንጻር ዲሞክራሲያዊ ስርዓት ግንባታው ላይ ጉድለቶች አሉ፣ ሰፊ ጉድለቶች ነበሩ እና አሁን ከለውጡ በኋላ ይሄ ሁሉ ተስተካክሎ ሰው የመሰለውን ጠይቆ ህገ መንግስታዊ መብቱን በአግባቡ ፍላጎቱን

የሚያረጋግጥበትን መድረክ መክፈቱ በሰላማዊ ሰልፍም እንዲሁም ደግሞ በተለያየ ስራ ማቆም አድማ ሁሉ አድርጓል። ሰራተኛውም ጭምር ህዝቡም ጭምር የዚያን ጊዜም የደረሰው ጫናና ሌላ ችግር የለም ማለት ነው።

እና ከዚህ የተነሳ ከለውጡ ጊዜና ቀደም ሲል ከነበረው ያው በአንድ ስርዓት ውስጥ ሆኖ እንግዲህ የአመራር ስርዓቱ ላይ ነው ችግር ያለው ማለት ነው። እና በአንድ ስርዓት ውስጥ ሆኖ የዚህ አይነት ልዩነቶች መኖሩ ትልቅ ለውጥ ነው ያለው፣ እና ዲሞክራሲያዊ መብቶችን ከመተግበር አንጻር፣ ኤክሰርሳይዝ ከማድረግ አንጻር የተሻለ ነው ብዬ ነው የምወስደው።

ሲዳማ ክልል ሆኖ የሚዋቀር ከሆነ አዲስ በተዋህደው የብልጽግና ፓርቲ እንደሚመራም አፈ ጉባኤው ገልጸዋል። እንደ ሀገር የብልጽግና ፓርቲ ኦልሬዲ እውን እየሆነ ነው ያለው እና ለዚህም የእኛ ተወካዮች እዛ ውስጥ ሆነው ሰሞኑ ያው ተወያይተው ተስማምተዋል። የእኛ ህዝብም ከዚህ የሚለይበት ምክንያት የለም። ከዚህ አንጻር የብልጽግና ፓርቲ አባል ሆኖ

ይቀጥላል። የሲዳማ ህዝብ ባንወያይም ማለት ነው። ተወካዮቻችን ተወያይተዋል። በህዝብ ደረጃ ባንወያይም ያው የኢህአደግ ፕሪንስፕሎች አብዛኛ መሪሆቸዋ መሪሆቹ ያልተለወጡ ከመሆኑ አንጻር ከዚህ ከመደመር እሳቤ ጋርስ ተወያይተናል ባለፈው እና ያሉ ጉድለቶችን በማረም ማስተካከያ በማድረግ

ያው እንደ ብልጽግና ፓርቲ እንደሚዋቀር እና እንዲሁም ደግሞ ከመደመር እሳቤ ጋር ተያይዞ ብዙ ችግር እንደሌለው ባለፈው አይተናል ተወያይተናል። እና በዚሁ አብሮ አባል ሆኖ እንደገና የራሱ መንግስት ክልል እንደ ሌሎች ክልል መንግስታት ማለት ነው የራሱ መንግስት አቋቁሞ ነው የሚመራው ማለት ነው። ያው ድምፁ ዛሬ የሚሰጠው ድምፅ አብላጫ ያው የሲዳማ

ክልል የመሆን ውሳኔ ከጸደቀ ማለት ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ቀደም ሲል ባስተላለፉት መልእክት የሲዳማ ህዝበ ውሳኔ ኢትዮጵያ እየሄደችበት ያለውን የዲሞክራሲ ጎዳና አመላካች ነው ብለዋል። ሁሉም ተሳታፊዎች ለሂደቱ ሰላማዊነትና ዲሞክራሲያዊነት እንዲንቀሳቀሱም ጥሪ አቅርበዋል። የኢትዮጵያ ሲቪክ ማህበራት ተቋማት ታዛቢዎች ሐዋሳ ላይ በሰጡት መግለጫ ምርጫው በሰላማዊ መንገድ መካሄዱን አመልክተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ዘግየት ብሎ ባሰፈረው መረጃ ደግሞ መራጮችን ሲያስገድዱና ሲያስፈራሩ የነበሩ አንድ ግለሰብ

በቁጥጥር ስር መዋላቸውን አስታውቋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ሐዋሳ። የሲዳማ ህዝብ በዛሬው ዕለት ባከናወነው ህዝበ ውሳኔ ዙሪያ ከየአካባቢው በተጠናቀሩ ዘገባዎች ላይ ነው አሁንም የምንቆየው። ይርጋለም ላይ የነበረውን ውሎ ሙሉጌታ ጽፋ ተከታትሎታል።

የሲዳማ ዞን በክልል የመደራጀት ህዝበ ውሳኔ ድምፅ አሰጣጥ ሂደት ከማለዳው 12 ሰዓት ጀምሮ ሲካሄድ ውለዋል። ተዘዋውረን በተመለከትንባቸው አካባቢዎች ከሐዋሳ ዙሪያ እስከ ይርጋለም ከተማ ድምፅ የሚሰጡ ሰዎች ከሌሊቱ 11 ሰዓት ጀምሮ በየድምፅ መስጫ ጣቢያዎች ተሰልፈዋል። የድምፅ መስጠት ፕሮግራምም 12 ሰዓት ተጀምረዋል። በይርጋለም የድምፅ አሰጣጥ ሂደቱ በተመለከትንባቸው አምስት የምርጫ ጣቢያዎች ሰላማዊ ነበር። በከተማዋ 05

በሚገኝ የምርጫ ጣቢያ ድምፅ ሰጥተው ሲወጡ ያገኘኋቸው አቶ ጥላሁን ካምቤ የዛሬዋ ቀን ለዘመናት ሲጠብቋት እንደነበረ ገልጸዋል። ከመጠን በላይ ደስታዬ ነው። ብዙ ሰዎች በዚህ ጉዳይ በየዓመቱ እየጠየቁ ህይወታቸውን እያጡ የቆዩት ነገር ስለሆነ ይህ ጉዳይ ልባት ስላገኘ በጣም ደስታዬ ከመጠን በላይ ነው።

አሁን ይሄ ሪፈረንደም ከተቆረጠ ጊዜ ጀምሮ ህዝቡ የተረጋጋ ህዝብ ሆኖ በሰላማዊ መንገድ ምርጫውን ለማከናወን በትዕግስት ሲጠባበቅ የቆየበት ጉዳይ ነው። ዛሬ ቀኑ ስለደረሰ በጣም ደስተኛ ሆኖ ምርጫውን በስነስርዓት ሰው ስነስርዓት ሳስከብረው በራሱ ጊዜ ስነስርዓቱን እርስ እያስከበረ ካርዱን በስነስርዓት ያለ ምንም ችግር ያለ ምንም እንከን እያከናወነ ይገኛል።

የአካባቢው ነዋሪዎች ከሌሊት ጀምሮ ሰልፍ ይዘው ድምፅ ለመስጠት እንደወጡና ምርጫ አስፈጻሚዎችም ሁሉም አሟልተው እየሰሩ ይገኛሉ ብለዋል። ህዝቡ በሌሊቱ ስለመጣ አስፈጻሚዎችም በጊዜ ተገኝተው ሁሉን ነገር ተፈራርመው በጊዜ እቃ ሁሉ ማቴሪያሉ

በሁሉ ተሟልቶ እየተሰራ ይገኛል። በምርጫ ጣቢያው ሌላ ያገኘ ውሀት የትናየት ካያሞ ከያሞ የተባለች ወጣት በበኩሏ በሌሊት ተነስታ በህዝበ ውሳኔው ድምጽ ለመስጠት በምርጫ ጣቢያው እንደተገኘች ትገልጻለች። በሌሊቱ መጥቼ ለመምረጥ የፈለግኩት እኔ በሲዳማ ብሔራዊ ክልልነት ሆኖ እንድመረጥ ትልቅ ጉጉት አለኝ። የ30 ዓመት ጥያቄ ስለሆነ ዛሬ እንደው ይህ ነገር እኛ ይደርሳል ይነጋል ስንል እየጠበቅን ስለነበር በሌሊቱ መጥተን የተሰለ

ባለፍንበት ምክንያት ይሄ ነው። ህዝብ ይወስን ማለት ሰው ሁለት አይነት ሀሳብ ሊኖረው ይችላል። በህዝብ ውሳኔ መታወቅ ስለሚቻል የህዝብ ውሳኔ ይሁን ማለት በጣም ደስ ይላል። ሰው የራሱን አላማ ይዞ የራሱን ነገር የራሱን ሀሳብ በፍርድም እንዲመርጥና የራሱን ነገር እንዲያደርግ። በይርጋለም ከተማ ውሃ ልማት ተብሎ በሚታወቅ አካባቢ የሚገኝ ምርጫ ጣቢያ ድምጻቸው ሲሰጡ ያገኘኋቸው ሮባ ተጎዳና

ጴጥሮስ አለሙ የተባሉ የምርጫው ሂደቱ ሰላማዊ ነው ብለዋል። የሚደነቅ ነገር ነው። መቶ ሰላሳ አመት በላይ ብዙ አባቶቻችን የዚህ ጉዳይ ያለቁበት ስለሆነ የዛሬው ቀን የእግዚአብሔር ፍቃድ ስለሆነ የሆነ ልጆቻችን ይዘን የዛሬው ቀን እግዚአብሔር ስላደረሰን ይኸው ካርዳ እየወሰደን ነው። ካርድ ጥለን እየወጣን ነው። ያው እንግዲህ በሌሊቱ 11 ሰዓት በመነሳት በጉጉት እንደጠበቅ ነው። ሰው በሰላማዊ መንገድ በሰልፉን ጠብቆ በአግባቡ

እየመረጥን እንገኛለን። ዝግጅቱ ያው ሰላማዊ ነው። እስካሁን ባለው ምንም ነገር የለም። በአግባቡ ሰው ሰልፉን ጠብቆ በአግባቡ ተራውን

እንደተጠበቀ እየጣለ ይገኛል። 762 መራጮች በተመዘገቡበት የዋህ ልማት ምርጫ ጣቢያ እስከ ረፋዱ 3 ሰዓት ከግማሽ በላይ መራጮች ድምፅ እንደሰጡ የምርጫ ጣቢያው አስተባባሪ ጽዮን ዳኜ ተናግራለች። ቁሳቁሶቹ እንዳለ ተሞልተዋል። ዛሬ ታዛቢዎቹ እንዲሁም የብሔሩ ተወካዮች በተገኙበት ከፍተን ጀምረናል። ከ11 ሰዓት በፊት በመግባት ሬዲ በመሆን 12 ሰዓት ሲሆን ስራችንን ጀምረናል። እንደምታየው ምርጫውን በዚህ

በሚመስል ሁኔታ እየተካሄደ ነው ማለት ነው። በስርዓት ደቡብ ንክሉ የመጣ ሰው የለም። ከሲዳማ ወይም ደግሞ ከሻፌታ ምልክት የመጣለን ሰው ግን አለ። ቀርቧል። ተዘዋውረን በታዘብናቸው የምርጫ ጣቢያዎች ሲዳማ በደቡብ ክልል እንዲቆይ ከሚፈልጉ አካላት በታዛቢነት እየተገኘ አልነበረም። ሲዳማ ክልል እንዲሆን የሚፈልጉ ታዛቢዎች ግን በሁሉም ነበሩ። በድምጽ መስጫ ዕለት ተቋማት ዝግ እንዲሆኑ ውሳኔ መተላለፉ ተከትሎ በዛሬው ዕለት መንገ

መንግስታዊና መንግስታዊ ያልሆኑ ተቋማት እዝግ ነበሩ። ለአሜሪካ ድምፅ ሙልጌታ አጽብሃም ይርጋለም። አመሰግናለሁ ሙሉጌታ ለዘገባው። አሁን ስቱዲዮ ከገባን የደረሰን ዜና አለ። የሲዳማ ዞን ውሳኔ ሕዝብ በሰላም መጠናቀቁን የደቡብ ክልል ፕሬዚደንት አቶ ርስቱ ይርዳው ገለጹ። ዮናታን ዘብዲዮስ ተከታዩን አጠናቅሯል።

የክልሉ ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳ ማምሻን በሰጡት መግለጫ ውሳኔ ሕዝብ ምርጫ በሰላም እንዲጠናቀቅ ላደረጉ አካላት ምስጋና አቅርበዋል። የሲዳማ ዞን የክልልነት ጥያቄን አስመልክቶ ዛሬ ከማለዳው 12 ሰዓት ጀምሮ ሲካሄድ የነበረው ምርጫ በተቀመጠለት ሰዓት ተጠናቋል ነው ያሉትም። ምርጫው ውጤታማ እንዲሆን የክልሉ መንግስት ከብሔራዊ ምርጫ ቦርድ፣ ከዞኑ አስተዳደርና ከጸጥታ አካላት ጋር በቅንጅት መስራቱን አንስተዋል። ሂደቱ በሰላማዊ ሁኔታ ተጠናቋል ያሉት ምክትል ርዕሰ መስተዳድሩ የክልሉና የፌዴራል ጸጥታ መዋቅር ከሰራው ስራ ባሻገር የሲዳማ ብሔር የሀገር ሽማ

ሽማግሌዎች የሃይማኖት አባቶችና ወጣቶች ለተጫወቱት ሚና ምስጋናም አቅርበዋል። የውሳኔ ህዝብ ውጤቱ በብሔራዊ ምርጫ ቦርድ በሚገለጸው መሰረት ቀጣይ ስራዎች እንደሚሰሩም ርዕሰ መስተዳድሩ ገልጸዋል። ቀጣይ ተግባራትን ህዝቡ ተረጋግቶ በተለይም የህዝቦችን አብሮነትና ወንድማማችነትን በሚያጠናክር የጋራ ተጠቃሚነትን በሚያጎለብት መንገድ ሰላማዊ እንዲሆንና ይኸው ቅንጅት ተጠናክሮ እንዲቀጥልም ጥሪ አቅርበዋል። ክልሉን እየመራ ያለው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደን የህዝቡን ጥያቄ በዲሞክራሲያዊ መንገድ እንዲመልስና ምርጫ እንዲካሄድ አቋም ወስዶ ሲሰራ መቋየቱን አስታውሶ

በቅድመ ዝግጅት ውስጥም የክልሉ መንግስት ድጋፍ ማድረጉን ጠቅሰዋል። ምርጫው ዴሞክራሲያዊ እንዲሆን በተለያዩ ብዙሀን መገናኛ ገለጻ ሲደረግ ነበር ያሉት አቶ ሬስቱ ይህም ውጤታማ እንዲሆን አድርጓል ስል የክልሉ የመንግስት ኮሚኒኬሽን ያወጣው መረጃ ያሳያል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ አለታ።

አመሰግናለሁ፣ ዮናታን ለዘገባው። አሁን የደረሰን ዜና ነበረ። እዚያው ዮናታን ጋር ቆያለሁኝ። አሁንም ዮናታን የዛሬውን የአለታ ወንዶ የውሳኔ ህዝብ ድምፅ አሰጣጥ ሲከታተል ውሏል። ተከታዩን አጠናቅሯል

በሲዳማ ዞን የአለታ ወንዶ ከተማ ነዋሪ የሆኑት ወይዘሮ ወርቅነሽ ካሳዬም የድምፅ አሰጣጡ ስርዓት በሰላማዊ ሁኔታ መካሄዱን ተናግሯል። የህዝብ ጥያቄም ተከብሯል ነው ያሉትም። ከሌሊቱ 11 ሰዓት ጀምረን ወጥተን ተሰልፈን በተራችን ገብተን ድምፃችንን ሰጥተን ነው የወጣ ነው። አሁን እሳቸው እንደሚሉት ሲዳማ ይህ ቀን እንዲመጣ ረጅም ጊዜ ቢጠብቅም በሀገሪቱ ታይቷል የሚሉት ለውጥ ውጤት መሆኑን ገልጸዋል። ከመጀመሪያ ጀምሮ እስከ ዛሬ ድረስ ያለውን ድምፅ ሰምቶ ለፈረንደሙ ቀን ቆርጦ

በሰጠን ቀን ያው ድምጻችንን ሰተን እንገኛለን። በዚህ ሰዓት ህገ መንግስቱ በተባለው መልኩ ያው ተጠብቆልናል። ዳማ ክልል ጥያቄ በዚህ ሰዓት ጠቅላይ ሚኒስትሩም እንዳለው ያው ለውጡ በእሳቸው በኩል ነበረ። ይሄ የመጣው በጥያቄያችን መሰረት ያው ይሄንንም ቀን ተሰጥቶ

አስበው ህዝቡን በጠበቀ መልሱ መልኩ ነው ምላሽ ያገኘው። ለዚህ እኔ ማመስገን የሚፈልገው ለውጡ በኛ ላይ ነው የጀመረው። በጣም ደስ ብሎኛል። በከተማው የ01 ቀበሌ ነዋሪ የሆኑት የ90 ዓመት አዛውንት አቶ ዮሮ ዲማ በእድሜያቸው ይህንን በማየታቸው ታላቅ ደስታ እንደተሰማቸው ነው ለቪኦኤ የተናገሩት። ከባለቤታቸው ጋር ሆነው ድምፅ ሰጡም ተስተውሏል። ከውሳኔ ህዝብ በኋላም ሲዳማ አሁንም በአንድነት

ከሌሎች ጋር የመኖር ባህሉን አጠናክሮ እንዲቀጥልም ጠይቀዋል። ወዲሮ ሲዳሙ ጠቅማሄር አኖተ ጠቅማሄር ፈጻንተና ሀጊ ቱንጌ ነው። የረጅም ዓመት ያስቆጠረ የሲዳማ ህዝብ ጥያቄው ዛሬ ስለተመለሰ ምርጫውን የሪፍረንደም ካርድ ጥዬ ደስ ብሎኝ እየወጣዊ ነው። ያ ውጤቱን በጉጉት እንጠብቃለን። ደግሞ የደስታ እንደሚሆን ተስፋ እናደርጋለን። ሲዳሙ ወሲና አዳሁ ወሲና በጣሁ

የሲዳማ ህዝብ ከጥንት ጀምሮ እንግዳ አክባሪ፣ እንግዳ ወዳጅ እና ሁሉን ተቀባይ ነው። እኛ ለልጆቻችን የምንመክረውና ና የምናስተላልፈው ነገር ሁላችንም አንድነን በብረት ለማደግ አንድ ላይ እንኖር። በከተማው የጨፈ ቀበሌ ነዋሪ የሆኑት አቶ ያለው ደምሴም የወሰነ ህዝብ ድምፅ አሰጣጥ ያለ እንከን መካሄዱን ተናግረው፣ ምርጫ አስፈጻሚዎች ስራቸውን በተቀናጀ ሁኔታ እየፈጸሙ ናቸውም ብሏል።

ውጤቱ ምንም ይሁን ምን ህገ መንግስታዊና ዲሞክራሲያዊ መብት መጠቀማቸው አንድ ራሱን የቻለ ትልቅ ድልና እድል እንደሆነም አስተያየታቸውን የሰጡ መራጮች ተናግረዋል። የአሌታ ወንዶ ወረዳ ነዋሪ አቶ ጋልፋቶ ጎነሾ በበኩላቸው የድምፅ አሰጣጡ ስርዓት ከመራጮች ሰልፍ መብዛትና የጣቢያዎች መጨናነቅ በስተቀር የተለየ ጫናና ግፍት የሌለበት መሆኑን ተናግረዋል። አሁን ሲዳማ ያገኘው እድል ረጅም ዓመታትን የፈጀ ትግልና እሳቸው በአገሪቱ አለ የሚሉት ለውጥ ያመጣው ድል ነውም ብለዋል። አክለውም በውሳኔ ህዝብ ውጤት

መሰረት ስዳማ ስላማ ክልል ሆኖ የሚደራጅም ከሆነ እንደ ወትሮ ሁሉ ከሌሎች ብሔረሰቦች ጋር በአብሮነት መኖሩን ይቀጥላል ነው ያሉትም። በብዙ በፖለቲካ አካሄድ መካከል እየታፈነ የቆየ ጥያቄ ነበር፣ ግን በዚህ በለውጡ ሂደት አሁን ባገኘነው መብት ዛሬ የራሳችንን በራሳችን ለመወሰን እየተሰጠንን እድላችን በመጠቀም ላይ ስላለን ደስታም ሰምቶናል። ብዙ ህብረተሰብም የተሳተፈበት ነው።

አደረጃጀት ቢሰጠውም ማንም ሰው በውስጡ እንዲኖር ድሮ እንደሚኖር ሁሉ ለመኖር መብቱ የተጠበቀ ነው። በአብሮነት የመኖር ረጅም ልምድ ያለው ህዝብ ስለሆነ ማንም ሊከለክለው የሚችል የለም። ያሌታ ወንዶ ከተማ የጨፌ ምርጫ ጣቢያ አስፈጻሚ አቶ መስፍን ደስታ በጣቢያው ከ200 በላይ መራጮች ድምፅ የሰጡ መሆናቸውና የምርጫው ሂደትም በጥሩ ሁኔታ የተከናወን መሆኑን ለቪዮኤ ተናግሯል። የምርጫው ሂደት ከመጀመሪያው ጀምሮ

ዛሬ በጊዜ ነው፣ እኛ እየጀመር ነው። በጥሩ ሁኔታ እየተካሄደ ነው። ህዝቡም በጉጉት መጥጦ የራሱን ያሰበውን ድምጹን እየሰጠ ነው። አስፈጻሚዎች አምስት ሆነን ብዙ የሚሆኑትን ህዝብ ወደ 2221 የሚሆኑትን ህዝብ እያስተናገድ ነው፣ አምስት ሰው ሆነን ከተማዋና። የአለታ ወንዶ ምርጫ አስተባባሪ አቶ አለም ነጋሽ የውሳኔ ህዝብ ድምፅ አሰጣጥ ከውስን የምርጫ ቁሳቁስ እጥረት ውጭ የተለየ ችግር እንዳልገጠማቸው ነው በስልክ ለቪኤ የገለጡት።

በሁለቱም መዋቅሮች ከ110 ሺህ በላይ መራጮች መኖራቸውና እስከ 11 ሰዓት ድረስ ከ76 ሺህ በላይ መራጮችም ድምፃቸውን ሰጥተዋልም ብሏል። የከተማው ማዘጋጃ ስራ አስኪያጅ እና የከተማው ከንቲባ ተወካይ አቶ ፍሮ አለሙ የጸጥታ መታወቅ እንዳይፈጠርና በሰላማዊ ሁኔታ እንዲጠናቀቅ ድጋፍ በማድረግ ላይ መሆናቸውን ገልጠዋል። ጸጥታ ሁኔታ አሁን ባለንበት ሁኔታ በጣም በጥሩ ሁኔታ ይሄድናለው። ከዚህ በፊትም ያው ምን ይፈጠራል የሚል ስጋት ስለነበረን ያለውን ነገር ህዝቡን አወያይተን

ከአካባቢ ማህበረሰብን ባለበት አወያይተን ወደ እንትን ተግባር የገባ ነው። ከዛ በኋላ ደንብ አስከባሪዎች አሉ፣ በየቀበሌው ፖሊሶች አሉ፣ ህዝቡም የተወከሉ ህዝቦች አሉ። እነሱን አሰልጥነን ችግር እንዳይፈጠር በአካባቢ ያለው ነገር ህዝቡ ራሱ መጠበቅ አለበት የሚል ነገር ብዙ ሰርተን ነው ወደ ዛሬ ደረስ ነው ና የሰላማ ውሳኔ ህዝብ ተከትሎ የሰዎች እንቅስቃሴ ዛሬ

የተገደበ ነበር። በከተሞች የሞተር ሳይክል እንቅስቃሴ እንዲቆም እንዲሁም የመንግስትና የግል ተቋማት እንዲዘጉ ከመደረጉ በተጨማሪም ክልከላ ባይጣልበትም ከከተማ ከተማ የነበረው የትራንስፖርት አገልግሎት እምብዛም ነበር። በአንጻሩ ደግሞ የመከላከያ ሰራዊት፣ የፌዴራል ፖሊስና የክልል ኃይሎች ከሐዋሳ ከተማ እስከ ገጠር ቀበሌያት ድረስ ቅኝት ሲያደርጉ መዋላቸውን ተመልክቻለሁኝ። የምርጫ ካርድ ወስደው የነበሩ ከ2 ነጥብ 3 ሚሊዮን በላይ መራጮች

ዛሬ በ1867 የምርጫ ጣቢያዎችና በ6000 አስፈጻሚዎች ድምፅ ሲሰጡ ውለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ አለታ ወንዶም። በሲዳማ ዞን ህዝበ ውሳኔ ምርጫ ዙሪያ የተጠናቀሩ ዘገባዎቻችን ይቀጥላሉ።

የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው ምርጫው በሰላም መጠናቀቁን አስታውቀዋል። ቀደም ሲል እንዳልነው ነው። ጠቅላይ ሚኒስትር አብይ አህመድም ቀደም ሲል ባስተላለፉት መልእክት የሲዳማ ውሳኔ ህዝብ ኢትዮጵያ እየሄደችበት ያለው የዲሞክራሲ ጎዳና አመላካች ነው ብለዋል። ማስተማሪያ ሊሆኑ የሚችሉ አንዳንድ ግድፈቶች ከመታየታቸው በስተቀር ውሳኔ ህዝቡ በሰላማዊና በከፍተኛ የህዝብ ተሳትፎ መካሄዱን የኢትዮጵያ ሲቪክ ማህበረሰብ ተቋማት ታዛቢዎች

ሃዋሳ ላይ በሰጡት መግለጫ አስታውቀዋል። ዘጋቢያችን ናኮር መልካ አለታ ወንዶ ነው የሚገኘው፣ ሂደቱን ሲከታተል ውሏል። ተከታዩም ዘግቧል። ሲሜካሳውን ከማ እባላለሁ። ምርጫውን በሚመለከት ምርጫው ያው ስዳማ ህዝብ መጠየቅ የሚገባውን ጥያቄ ነው የጠየቀውና

ቀዳም ሲልም በፉዶ ቡርዣው ስርዓተ ማህበር ወቅቱ እንኳን በስዳሞ ጠቅላይ ግዛት ተብሎ በዚህ መልኩ እንደሚጠራ ይህ ታሪክ አለና ጥያቄው መነሻ ያለውና ዝም ብሎ እንደው ወቅታዊና ጊዜያዊ ሆኖ የተፈጠረ ሳይሆን ነባር ጥያቄ መሆኑን ነው የምናውቀውና

እና ህዝብ ደስተኛ ነው። ህገ መንግስታዊ ጥያቄ ነው። ዲሞክራሲያዊ ጥያቄ ነው። ሁኔታውን በተመለከተ ዲሞክራሲያዊነትን ያነገበ ነው ብዬ ነው የሚገምተው። ሌሎች የፈለጉትን ማስቀመጥ የሚችሉ አካላት ሊኖሩ ይችላሉ። መቼም ሁለት ጎንዮሾች ሊኖሩ ይችላሉ እና

ስለዚህ ሲዳማ ህዝብ ከሌላው ህብረተሰብ ጋር አብሮ የሚኖር ወደፊትም ያንን እሴት ጠብቆ የሚጓዝ ስለሆነ ምንም አይነት ችግር ያመጣል ተብሎ የሚገመትበት ሁኔታ የለም። ማንኛውም አንተ ገሌነህ አንተ ገሌነህ ብሎ የሚጠራ ባህሉም የማይፈቅድ ነው የሲዳማ ብሔረሰብ ባይል እንደው ምንድነው ከራሱ ይልቅ እንግዳ አክባሪ ነው። መጠውን በጣም የሚያከብር የሚያፈቅር ህዝብ ስለሆነ ይሄ አብሮነቱና ተቻችሎ የመኖሩ እሴቱ የሚቀጥል ነው የሚሆነው። ገለጤ

አብዱል ቃድር ኡስማን ምስራቅ ክፍለ ከተማ ተይሶ ምርጫ ጣቢያ ለመምረጥ ተሰልፈን እየጠበቅ ነው ብዙውን ጊዜ ያው ሲዳማ ክልል እንዲሆን ፍላጎት ስላለ እየጠባበቅ ነው የነበረ ጉዳይ ስለሆነ ለዛ ነው ፍትሃዊ ነው ዲሞክራሲያዊ ምርጫ ነው እንደሚታየው በሰላም ነው ሰው ሁሉ እየጠበቀ ነው ለመምረጥ ውጤቱን መቀበል ነው

ስሜ ይቆይልኝ። ነዋሪነቴ በአዋሳ ከተማ ነው። ትውልዴም እዚሁ አዋሳ ነው። ጠዋት ወደ አራት ሰዓት አካባቢ ከቤት ወጥቻለሁ እና በዛው ወደ ምርጫ ጣቢያ እጄ ለመምረጥ ምርጫዬን አድርጊያለሁ። ከዛ ማለት የታዘብኩት ነገር ቢኖር

የምርጫ ታዛቢዎች ነው። የምርጫ ታዛቢ በአንድ ወገን ብቻ እንደነበረ ነው የታዘብኩት። ያ መሆን አልነበረበትም። ከሁለቱም ገለልተኛ አካል ነው መሆን የነበረበት። በሚያስረዱበት ጊዜ ምርጫ ማያውቁ ሰዎች አሉ፣ እንዴት እንደሚመረጥ አዛውንቶች አሉ፣ ያልተማሩ ሰዎች አሉ፣ እንዲሁ ነዋሪ ስለሆኑ ለመምረጥ የመጡ አሉ። በዛን ሰዓት በአንድ ወገን ብቻ ስለሆነ ታዛቢው፣ በሚያስረዱበት ጊዜ ወደ አንድ ወገን የማድላት ይሄንን ምረጥ የሚል ሁኔታ ሲታይ ነበረ። ያንን ታዝቤያለሁ። ከዛ በተረፈ ግን

ያው በጥሩ ሁኔታ ሰዎች በነቂስ ወጥተው የመረጡ እንደሆነ አይቻለሁ። የምርጫ ውጤት ያው እንደ አብዛኞቹ ሀሳብ ያለቀ ጉዳይ እንደሆነ ተደርጎ ይወራል። ከተቀሰቀሰው አንጻር ወደ አንድ ወገን ያደላል ተብሎ ይጠበቃል። ያው አሁን ስለወሰድን ብቻ የልባችንን እንመርጣለን እንጂ ምንም ቢሆን ምንም ውጤቱ በእርግጥ በጸጋ እንቀበለዋለን።

ስሜ ማርሼ ቶራ ይባላል። የምትጫ የዛሬ ቀን በጣም ልዩ ነች። ደስ የምትል ቀን ነች። ብዙ ሕዝባችን ብዙ ልጆቻችን አልቆ ለዚች ቀን አውቁትናል ፈጣሪ ምስጋና ያደረሰውን ለአምላካችን እና በጣም ደስ ስላላ ለወደፊቱ ስዳመው ለሰው ማዋች ነው። ስትራብ የሚያበላ ስትጠማ የሚያጠጣ ውሃ ስትጠይቅ ወተት የሚያጠጣ ሰዎች ስለሆኑ በፍቅር ያኖራሉ እንጂ አንተ ከኛ ሀገር ውጣ የእኛ ሰው አለህ ማለት አይችልም። ተቃቅፎ አብሮ መኖር ነው እንጂ የሚፈልገው አባል ሪፈረንደረተ ባራቴ ቾራ

ነው ከሮ ነልሽ ነ የማን ሲዳሙ ኦሶ ባላንቴ ዝበራ ገለጠም ገለጠም ስሜ መኮነ ሰነበላሎ ምኖሮ ዘባሳ ነው እና ስለ ዛሬው ሪፈረንደም ስንል ያው ሲዳማ ህዝብ ለረዥም ዘመናት ስጠይቅ የቆየ ነው። ከአባቶቻችን ከኛ እንዲህም በላይ በፊትም ስጠይቅ የቆዩት ነው። ይሄ ራስን በራስ ላስተዳድር የሚለው ነው። ሁሉም የራሱ ግዛት ወሰን፣ ድንበር ያለው ህዝብ ነው።

ጥያቄው መሰረታዊ ጥያቄ ጠየቆ ህገ መንግስታዊ ጥያቄ ተጠየቆ ተፈቅዶለት በዛሬ ቀን ደርሰዋል። ህዝቡም እንደሚታየው በነቂስ ወጥቶ አሁን ምርጫ እያካሄደ ነው ያለው። እናየው ፍትሀዊ ምርጫ ነው ብለን የምናስበው ሰው በስርአቱን ጠብቆ ምንም ችግር ሳይኖር ተረጋግቶ፣ ወደ ምርጫ ገብቶ የራሱ ድምፅ እየሰጠ ያለበት እውነታ አለ ና ለወደፊት እዚህ አካባቢ እንዴት ነው መኖር የሚቻል የሚባለው ስዳማ ከዚህ በፊትም ከሌላ ብሄር ብሄረሰብ ጋር የኖረ የመጣ ህዝብ ነው። ዛሬም የነገው ኑሮ ከዚህ የሚለየው ነገር አይኖር

አይኖረውም። ከምርጫው በኋላ ስዳማ ሌላ ባህርና ጸባይ ያመጣል የሚባል ነገር አይኖርም።

ስሜ ሀብታሙ ይባላል። ጠዋት ጊዜ አልደርስ ብሎ ጠዋት ወደ ዘጠኝ ሰዓት አካባቢ ማተ ነው የጠበቅነው። በጣም የህዝቡ ድባብ ደስ ይላል። ሲዳም ፍቅር ነገር ነው። ሁሉም ሰው ውስጥ እንዳለው ህዝቡ በፍቅር ነው የሚይዘው። ውስጥ ያለውም የሚያለምንም ችግር ያለምንም ተንኮል ሁሉም አንድ ላይ ተቃቅፎ እንድኖር በፍቅር በቃ በሰላም አንድ ላይ እንድኖር ነው የሚታውቀው ማለት ነው። ድሮም በፍቅር ነው ያለው፣ አሁንም በፍቅር እንይዛለ ማለት ነው።

ስሜ ብሩክ ተሰፋ ይባላሉ። በጣም ደስ ይላል። 11 ሰዓት ነው መጣ ነው ከዛ ሰዓት ጀምረን ሰልፉ በጥሩ ሁኔታ እየተካሄደ ነው። ሰው የፈለገውን ልመርጥ ቀርቧል። ደስ ይላል። በጣም ሰላማዊ ነው። ይሄ ሀዋሳ የሲዳማን ብቻ አይደለችም። በእርግጥ ሁሉም ሰው ተከባብሮ ደስ በሚል ሁኔታ ነው የምኖረው። ለወደፊትም ፍቅራችን የባሴ ከፍ ብሎ እንዲቀጥል ነው የእኛ ፍላጎት። ዲሞክራሲ ሲባለ

ሴቶችም ወንዶችም እኩልነት ነው የሚገልጸው። በእኩል ወተን ያው የራሳችንን ፍላጎት እየገለጽን ነው። ቴቾ ድራሜ ሽንቄ ኦሚንኬ ሄዶ ሽቅሽራ ተዳንጌ ሄ ነው ሞና ልቦጌሻ ዳስ ያኖ ዳንቺ ሁኔትኒ ሄዶንኬ ሌልሽቅና ሄ ነው ገለጥ ነው ገለጤማ ነው ገለጤማ

አመሰግናለሁኝ። ለአሰባሰበው ድምፅ ዮናታንን ይቅርታ፣ ናኮር መልካን። ክቡራትና ክቡራን አድማጮች፣ ብዙዎቹ ዘጋቢዎቻችን ከአካባቢው ባጠናቀሯቸው ዘገባዎችና ባሰባሰቧቸውን ድምፆች የሚናገሩት አንዳንድ በዚህ የድምፅ አሰጣጥ ስነስርዓት ላይ የተሳተፉት ታዛቢዎች

የአንድ ወገን ደጋፊዎች ናቸው ወይም ደግሞ የሲዳማን ወደ ክልልነት ማደግ መለወጥ የሚደግፉ ታዛቢዎች ብቻ ናቸው፣ የአካባቢው ሕዝብ ደግሞ እንዲህ አይነት አመራር የሚፈልግ ሕዝብ ነው ሲሉ ድምጻቸውን የሰጡ አሉ። በዚህ ላይ ተጨማሪ ዘገባዎችና ዝርዝር ያሉ ማብራሪያዎችንም ይዘን እንመለሳለን። አሁን እዚህ ዜና እያነበብን የደረሰን ሌላ ዜና አለ። ወደዛ እንሸጋገራለን።

ነገ በሚጀመረው የኢህአደግ ምክር ቤት ስብሰባ ላይ እንደማይሳተፍ ሕዝባዊ ወያነ ሐርነት ትግራይ አስታወቀ። በህወሀት ፖለቲካዊ ጽሕፈት ቤት ኃላፊ ዓለም ሰገድ ገብረ ዋህድ ፊርማ የወጣውና በፓርቲው ሳይቶች ላይ አስቸኳይ የሚል በእጅ የተጻፈ ማስታወሻ የሰፈረበት ለኢህአደግ ምክር ቤት ይድረስ የተባለ ደብዳቤ ነው ይህንን መልእክት ያስተላለፈው። የኢህአደግ ምክር ቤት ስብሰባ ጥሪን ይመለከታል ይላል ደብዳቤው ላይ የደረሰው ጉዳዩ በሚል የሰፈረው ርዕስ።

እንደሚታወቀው የኢህአደግ ሥራ አስፈጻሚ ኮሚቴ ኅዳር 6 2012 ዓ ም የውህደት ጥናት ውጤት ላይ ለመወያየት በሚል ባካሄደው ስብሰባ አጀንዳውን ስቶ በሕገወጥ

በሕግ ባልተሰጠው ሥልጣን ላይ የኢህአደግ እህትና አጋር ድርጅቶች እንዲዋሃዱ በአብላጫ ድምፅ ወስኗል ይላል ደብዳቤው። በመጀመሪያው አንቀጹ የተላለፈውን ውሳኔ ተከትሎ ውህደትን የሚመለከት አጀንዳ ላይ እንዲወስን የኢህአደግ ምክር ቤት ለኅዳር 11 2012 ዓ ም ለስብሰባ ተጠርቷል ይላል ደብዳቤው። ቀጥሎም ከዚያም የደረሰንን የስብሰባ ጥሪ መሠረት በማድረግ በህወሀት ማዕከላዊ ኮሚቴ በተደረገው ውይይት የኢህአደግ ምክር ቤት የውህደት አጀንዳን ተወያይቶ ለመወሰን

ህጋዊና ፖለቲካዊ ስልጣን እንደሌለው ተደምድሟል ይላል። የኢህአደግ ሥራ አስፈጻሚ ኮሚቴ የውህድ ፓርቲ የጥናት ውጤት ላይ ለመወያየት የያዘው አጀንዳ የያዘውን አጀንዳ ወደ ጎን በመተው ወደ ውህደት እንሻገር በሚል ያስተላለፈው ህጋዊ ያልሆነ ውሳኔ በምክር ቤቱ እንዲደገም እየተደረገ በመሆኑ ከዚህም በተጨማሪ የህወሀት ማዕከላዊ ኮሚቴ

በጥናቱ ውጤት ላይ እንዲወያይ ተወስኖ እያለ ምንም አይነት ውይይት ሳይደረግ በጥድፊያ የምክር ቤት ስብሰባ መጠራቱ ተገቢ ባለመሆኑ፣ ይቅርታ ተገቢ ባለመሆኑ በውህደት ሰበብ ህወሀትን ለማፍረስ የሚያስችል ህጋዊ ስልጣን ስለሌለን በኢህአደግ ምክር ቤት ስብሰባ ላይ ተገኝተን የህወሀትን መዋሃድ ለመወሰን አንችልም ይላል ደብዳቤው።

በማጠቃለያውም የህወሀት እጣፈንታ ሊወሰን የሚችለው በየደረጃው ውይይት ከተደረገበት በኋላ በህወሀት ጉባኤ ብቻ በመሆኑ በአሁኑ ስብሰባ ላይ ለመሳተፍ የማንችል መሆኑን እናስታውቃለን ሲል ደብዳቤው መልእክቱን ይደመድማል። ማህተም፣ ህዝባዊ ወያነ ሐርነት ትግራይ፣ ፊርማ፣ አለም ሰገድ ገብረ ዋህድ፣ የህወሀት ፖለቲካ ጽህፈት ቤት ኃላፊ።

የማክሰኞ ምሽት ይቅርታ፣ የረቡ ምሽት ዝግጅታችንን እያገባደድን ነው። አንድ የፕሮግራም ማሳሰቢያ ያለን ለጥያቄው መልስ ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ሕይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደ ተሞከረም ታይቷል።

የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ የሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴትስ ይገመግመዋል? እንዲህ አይነት ሁከቶች እንዳይደገሙ መንግሥት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል?

ለእነዚህና ለሌሎችም ጥያቄዎች መልስ እንዲሰጡ የኢትዮጵያ የሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ለጥያቄው መልስ ፕሮግራም ላይ ጋብዘናል። የሲዳማን ውሳኔ ሕዝብ ጉዳይ የምናነሳለን ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን። ፕሮግራሙ የሚቀረጸው ከነገ በስቲያ አርብ ዳር 12 2012 ዓ ም በአዲስ አበባ ጊዜ ከሰዓት በኋላ በ11 ሰዓት በዋሽንግተን ዲሲ አቆጣጠር ከጠዋቱ በ3 ሰዓት ወይም

9AM ላይ ነው። ጥያቄዎቻችሁን በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ላኩልን ወይም በስልክ 2022059942 የውስጥ መስመር 14 ደውላችሁ አኑሩ። ተዘዋዋሪ የስልክ መስመር ነው። በነፃ የሚደወልበት ነው። ወይም በፌስቡክ አት ቪኦኤ አምሐሪክ ላይ አስፍሩ። የስልክ ቁጥራችሁን ካሳወቃችሁን ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን።

लतिया के वो मिल्स

በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። በአሃዱ ራዲዮ 94.3 እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ላይ በቀጥታ ታገኙናላችሁ። ወደ ተከታዩ ዘገባ እናልፋለን።

በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ዲሞክራቶች የሚያካሂዱት የክስ ምርመራ ሂደት ትናንትና ሁለተኛ ሳምንቱን ይዟል። እማኞች እንደ ኤሮፓውያን አቆጣጠር ሐምሌ 25 ፕሬዚደንት ትራምፕ ከዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ ጋር በስልክ ስለተነጋገሩት ጉዳይ

የምስክርነት ቃል ሰጥተዋል። በፕሬዝደንቱ ላይ ክስ ለመመስረት ያበቃ እንደሆነ ለመወሰን ነው ምርመራው እየተደረገ ያለው። ከምክር ቤት የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ያስተላለፈችው ዘገባ አለ። እጅግ ወሳኝ የሆነው የምስክርነት ቃል ገና የሚሰማ እንደሆነ ነው የገለጸችው። አዳነች ፍሳህ ይዛለች። ትላንት ቃለ ምስክርነታቸውን የሰጡት ሌትናንት ኮሎኔል አሌክሳንደር ቬንማን በብሔራዊ የደህንነት ካውንስል

የአውሮፓ ጉዳይ ዳይሬክተር ናቸው። አምባሳደር ሶንላንድ ሰድ ኢን ኦርደር ቱ ጌት ዋይት ሃውስ ሚቲንግ አምባሳደር ሶንላንድ ዩክሬናውያን ወደ ዋይት ሃውስ መጥተው ከፕሬዚደንቱ ጋር ለመነጋገር ከፈለጉ ማድረግ ያለባቸው ነገር አለ ብለዋል። እሱም ተጨባጭ የሆኑ ምርመራዎችን ማድረግ ይኖርባቸዋል የሚል ነው። ቪንመን ትላንት ቃላቸውን ከሰጡት አራት እማኞች መካከል ሲሆኑ

ተገቢ ያልሆነ ስለተባለው የዲፕሎማሲ መስመር ተናግረዋል። በፕሬዚዳንት ዶናልድ ትራምፕና በኡክራይን አቻቸው ዘሌንስኪ መካከል ስለተደረገው የስልክ ንግግርም ገልጸዋል። ይህም ዋናው የክሱ ምርመራ መሰረት መሆኑ የሚታወቅ ነው። የተወካዮች ምክር ቤት የስለላ ኮሚቴ ሊቀመንበር

አዳም ሸፍ አንድ የውጭ ሀገር መሪ በፖለቲካ ተቀናቃኛቸው ላይ የምርመራ ሂደት እንዲከፍቱ ግፊት በማድረግ ፕሬዚደንት ትራምፕ የግልና የፖለቲካ ጥቅማቸውን ከሀገሪቱ ጥቅም በላይ አድርገዋል። ቪንመንና የምክትል ፕሬዚደንት ማይክ ፔንስ ረዳት የሆኑት ጄኒፈር ዊልያምስ የትራምፕ ተግባር እንዳሳሰባቸው ለምክር ቤት አባላቱ ገልጸዋል።

እንደ ኤሮፓ አቆጣጠር ከምሌ 25 ቀን የተደረገው የስልክ ጥሪ ያልተለመደ ሆኖ አግኝቸዋለሁ። ምክንያቱም ሌሎች ፕሬዝደንቶች ከሚያደርጓቸው የስልክ ጥሪዎች በሚጻረር መልኩ የሀገር ውስጥ የፖለቲካ ጉዳይ የሚመስል ውይይትን ያካተተ ነበርና። በብሔራዊ የጸጥታ ካውንስል የአውሮፓ ጉዳይ ዳይሬክተር ሌትናንት ኮሎኔል አሌክሳንደር ቪንመን በበኩላቸው

ይህን ስጋታቸውን ለኃላፊዎቻቸው ማሳወቃቸውን ገልጸዋል። የዩናይትድ ስቴትስ ፕሬዚደንት የዩናይትድ ስቴትስ ዜጋ የሆኑ የፖለቲካ ተቃዋሚያቸውን እንዲመረምር የውጭ መንግስትን መጠየቃቸው ተገቢ አይደለም። ዩክሬን ከሦስት ዓመት በፊት ስለተደረገው የአሜሪካ ምርጫ እንዲሁም ስለ ባይደንና

ስለ ቡሪስማ ኩባንያ ምርመራ ብታካሄድ የወጋኝነት አድራጎት እንደሚያንጸባርቅ ግልጽ ነው። ይህም ዩክሬንን የሁሉንም ድጋፍ እንደሚያሰጣት የዩናይትድ ስቴትስ ብሔራዊ ጸጥታን እንደሚጎዳና በቀጣናው የሩሲያ ስትራቴጂያዊ ዓላማን እንደሚያራምድ አያጠራጥርም። ሪፑብሊካውያን ግን ዋይት ሀውስ ቤተ መንግሥት አሳጥሮ በጽሑፍ ያቀረበው የስልክ ንግግሩ ይዘት ፕሬዚዳንቱን ነጻ ያደርጋል ይላሉ።

ጽሑፉ ግንኙነቱን አያመላክትም። በስልክ የተነጋገሩት ሁለቱ ፕሬዚደንቶች ጫናና ግፊት እንዳልተደረገ ተናግረዋል። ለጸጥታ እርዳታ የተመደበው ገንዘብ ከምርመራው ጋር ግንኙነት የለውም። ትራምፕም የተሰጡትን ቃለ ምስክርነቶች አቃለዋል።

እነዚህ ሰዎች ፕሬዚደንቱ ተናገሩ ስለተባለው ነገር የገለጹት ከሌሎች ሦስተኛ ሰው የሰሙትን ነው። የሚያሳፍር ነገር ነው እየተሠራ ያለው ሀገራችንን ያሳፍራል። ሪፑብሊካውያን ለምስክርነት ያቀረቧቸው ሰዎች የተናገሩት የፕሬዚዳንቱን ጉዳይ የሚረዳ ነው። ልዩ የዩናይትድ ስቴትስ የዩክራይን ልዑክ የነበሩት ከርት ቮልከር ዩስ ዲፕሎማት ዩክራን

ሩሲያ በዩክሬን ላይ ጦርነት ባወጀችበት ወቅት የዩናይትድ ስቴትስ ዋናው ዲፕሎማት ነበርኩኝ። የኔ ሚና የነበረው ከአግባብ ውጪ የሆነ ሳይሆን ኦፊሴላዊ መስመር ነው። በባይደንና በልጃቸው ላይ የሚደረገው ምርመራ ለኡክራይን ከተመደበው የገንዘብ እርዳታ ጋር የተያያዘ መሆኑን ሶንላንድ ሲናገሩ በፊት ያሉትን በመቀልበስ ነው።

አድማጮች ዝግጅታችን ሊጠናቀቅ ነው። አሁን የፕሮግራም ማሳሰቢያውን በድጋሚ ባለፉት ጥቂት ሳምንታት ኢትዮጵያ ውስጥ በተከሰቱ የተለያዩ የሁከት አጋጣሚዎች ህይወት ጠፍቷል፣ ንብረት ወድሟል። ሁኔታውን የሃይማኖት ገጽታ ለማስያዝ እንደተሞከረም ታይቷል።

የደረሰውንና እየደረሰም ያለውን ጉዳት የኢትዮጵያ ሰብአዊ መብት ኮሚሽን እንዴት ይከታተለዋል? እንዴት ይገመግመዋል? እንዲህ አይነት ውከቶች እንዳይደገሙ መንግሥት ምን አይነት እርምጃዎችን ይወስዳል? ኢትዮጵያውያን ደህንነታቸው ተጠብቆ ያለ ስጋት በፈለጉበት ቦታ የሚኖሩበትና የሚሰሩበት ሁኔታ እንዴት ሊረጋገጥ ይችላል? የኢትዮጵያ ሰብአዊ መብት ኮሚሽነር አቶ ዳንኤል በቀለን ጋብዘናል። የሲዳማን ውሳኔ ህዝብ ጉዳይም እናነሳለን። ጥያቄዎቻችሁን እስከ ነገ በስቲያ ድረስ መልእክት ትችላላችሁ። ከነገ በስቲያ አርብ ጠዋል

ሰዓት ነው የሚቀረጸው። በዋሽንግተን ዲሲ ሰዓት ናይን ኤኤም በአዲስ አበባ ሰዓት ከቀኑ በአስራ አንድ ሰዓት ይሆናል። ጥያቄዎቻችሁን ላኩልን። ለጥያቄዎ መልስ

ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ፕሮዲውሰሩ ንጉሱ ታምሬ፣ ቴክኒሻን ናሽዋን ካሊ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ ዋና አዘጋጅ ትዝታ በላቸው ስናስተናግዳችሁ የቆየ ነው። ሰሎሞን አባትና ቆንጅት ታየ ነን። ነገ በተለመደው በሶስት ሰዓት ከእኛ ጋር እንገናኛለን። አሁን ከትግርኛ ቋንቋ ስርጭት ባልደረቦቻችን ጋር እንተዋችኋለን። አብራችሁ ስለቆያችሁ ከልብ እናመሰግናለን በመላ ባልደረቦቻችን ስም